Voice of America. በደቡብ ኢትዮጵያ ክልል ሦስት ከተሞች ውስጥ ላለፉት አምስት ቀናት በተጫሩና በተካሄዱ ግጭቶች አስራ አምስት ሰዎች መገደላቸውን የክልሉን መንግሥት ጠቅሰው የሀገር ውስጥ መገናኛ ብዙኃን ዘግበዋል። ግጭቶቹ የተካሄዱት ወልቂጤ፣ ሐዋሳና ወላይታ ሶዶ ውስጥ ሲሆን በክልሉ ውስጥና በአዋሳኝ አካባቢዎች እየተከሰቱ ስላሉ ግጭቶች ከህዝብ ጋር ለመምከርና መፍትሄ ለመሻት በመጪው ሳምንት ወደዚያው እንደሚሄዱ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከእርስ በእርስ ግጭት የሚያተርፉት የፖለቲካ ነጋዴዎች ብቻ ናቸው ሲሉ ጠቅላይ ሚኒስትሩ ማምሻውን ከሞቃዱ ለመጨረሻው ጉብኝታቸው ሲመለሱ ተናግረዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ይዟል። ሰሞኑም በሐዋሳ ወላይታ ሶዶና ወልቂጤ ከተሞች የተከሰተውን ግጭት አስመልክተው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ የሰጡት እስከ ትናንት የነበረ መረጃ በሚል የክልሉ መንግስት እንዳስታወቀው በሐዋሳው ግጭት ብቻ አስር ሰዎች ሞተዋል፣ ዘጠኝ ሰዎች በከፍተኛ ሁኔታ ቆስለዋል፣ ሰማኒያ ሰዎችም ቀላል የአካል ጉዳት ደርሶባቸዋል። ሁለት ሺህ አምስት መቶ ሰዎችም ከመኖሪያቸው መፈናቀላቸውን ነው የደቡብ ክልል መንግስት ያስታወቀው። በወልቂጤና ወላይታ ሶዶ ከተሞች በተፈጠረው ግጭት ስርጭትም የሰው ሕይወት መጥፋቱ ንብረትን መውደሙ ተገልጿል። ዝርዝር ጉዳቱን በተመለከተ መረጃ እየተደራጀ ነው ብለዋል የደቡብ ክልል ቃል አቀባይ አቶ ሰለሞን ኃይሉ ለኢትዮጵያ ቴሌቪዥን ሲናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለህዝቡ ባስተላለፉት መልእክት ከእርስ በርስ ግጭት የሚያተርፉት የፖለቲካ ነጋዴዎች ናቸው ብለዋል። ለፖለቲካ ነጋዴዎች በሚያመች መልኩ እርስ በርስ የምናደርገው ግጭት እኛን የሚያዳማ የፖለቲካ ነጋዴዎች እንዲያተርፉ የሚያስችል እንጂ ለኢትዮጵያውያን የሚጠቅም ስላልሆነ ህዝባችን በታላቅ ትኩረት ይህን ነገር መከታተልና ማንኛውም ነገር በውይይት በምክክር ብቻ የምንፈታበትን አግባብ እንዲከተል ያም አዋጭና ዘላቂ እንደሆነ በዚሁ አጋጣሚ ለማሳሰብና ለማመስገን እፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሰጡት መግለጫም እያጋጠመ ያለው ግጭት በሌሎች ኃይሎች የተጠነሰሰ መሆኑን የገለጹት ከዚያ ማትረፍ ለሚሹ እኛን አባልተው ሊበሉን ለሚሹ የቀንጂዎች አሳልፎ የሚሰጥ ድርጊት መሆኑን በሰው ማወቅ አለበት። ሰሞኑን ወደ ሐዋሳ፣ ወላይታ ሶዶና ወልቂጤ በማምራት ከህብረተሰቡ ጋር እንደሚወያዩም ጠቅላይ ሚኒስትሩ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ